በሰሜን ጎጃም ተፈጸመ በተባለ የድሮን ጥቃት በትንሹ አርባ ሶስት ሰዎች መገደላቸውን ነዋሪዎች ተናገሩ። ባለፈው ማክሰኞ ዕለት ጥቅምት ሀያ ስድስት ሁለት ሺ አስራ ሰባት አመተ ምህረት በሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ ላይ ተፈጸመ በተባለ የድሮን ጥቃት በትንሹ አርባ ሶስት ሰዎች መገደላቸውን ነዋሪዎችና የጤና ተቋማት እንዲሁም ሌሎች ምንጮች ገልጸዋል። ሆኖም በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረግ ግጭት እንደሌለም ምንጮቹ አክለው ተናግሩ። በአሜሪካ ድምጽ ዘጋቢዎች የተሰናዳውን ዘገባ አሉላ ከበደ በመቀጠል ያቀርበዋል። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ የዘለቀ የትጥቅ ግጭት በሚካሄድበት የአማራ ክልል ሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ የድሮን ጥቃት መፈጸሙን ነዋሪዎች ተናግረዋል። ነዋሪዎቹ ሁኔታው ለደህንነታቸው ስለሚያሰጋቸውም ማንነታቸው እንዳይገለጽ ጠይቀዋል። ባለፈው ማክሰኞ ጥቅምት 26 2017 ዓ ም ከጠዋቱ 1 ሰዓት ከ10 ላይ ተፈጸመ በተባለው በዚህ ጥቃት ቁጥሩ ወደ 10ሺህ 00 የሚገመት ሕዝብ መኖሪያ መሆኗን የጠቀሱት ነዋሪዎች በአካባቢው በመንግሥት ኃይሎችና በፋነው ታጣቂዎች መካከል የሚደረግ ግጭት የለም ብለዋል። ሆኖም ቀደም ሲልም በዚች የገጠር ከተማ የሄሊኮፕተር ጥቃት ተፈጽሞ እንደነበር የገለጹት እነኚህ ምንጮች ባለፈው ማክሰኞ ደግሞ የድሮን ጥቃት መፈጸሙን አመልክተዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ አንድ አስተያየት ሰጪ ሲያስረዳ በዕለቱ በአንድ የገበያ ማዕከል፣ በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸሙ የድሮን ጥቃቶች መመልከቱን አስታውቋል። መጀመሪያም የጤና ጣቢያውና የገበያ ማዕከሉ መመታታቸውን ይናገራል። እንግዲህ በዛን ሰዓት ሰው ቆሞ ራሱን ያይደሳት ራሱ በራሱ ራሱን ለማውጣት ነው የሚሮጥ እኔ ጠገብ እንኳ ወደ ስምንት የሚሆን አስፋደር ተመቷል። ለቤተክርስቲያን ሲመለስ የመነበሩበት ላይ እና እኔ ገቢያው አካባቢ ነው የነበርኩ ከቤተክርስቲያኑ ገቢው መቶ እርምጃ እንደዛ ይሆናል። በቃ ከቤተክርስቲያኑ ወጠን ከበን እየተመለስን ነበር እና ወደ አስራ ሶስት ነው አስራ አራት እንሆናለን ወደ ሰባት አካባቢ ነው ስድስት ወይ ሰባት አካባቢ ነው የተረት ነው ቤተክርስቲያን ጠዋት እየተመለስን ነው የሚነገር ነጭ ልብስ ለበበስ ነው ነጭ ልብስ ተለበሳችሁ የመታቻችሁ ምናምን አሉ ነጭ ለብሶ ዶር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው የተማርም ስላልሆነ እንደለበስ ነው የሚሮጥ። ይኸው አስተያየት ሰጪ ጨምሮ እንደገለጠው በጤና ጣቢያው ላይ በተፈጸመው የድሮን ጥቃት የወሊድ አገልግሎት ህክምና ሲጠባበቁ የነበሩ አምስት ነፍሰ ጡር ሴቶች መገደላቸውን ተናግረዋል። በአንድ ቤት ውስጥ የነበሩ ሌሎች አምስት የቤተሰብ አባላትም በዚሁ ጥቃት መገደላቸውን ገልጦ በትምህርት ቤቱ ላይ በተፈጸመው ጥቃት ደግሞ አስራ አምስት ህፃናት ተገድለዋል ብለዋል። በአጠቃላይ በድሮን ጥቃቱ ከተገደሉት ሰዎች አብዛኞቹ እናቶችና ህፃናት መሆናቸውንም ጨምሮ አመልክቷል። የተቀበረ የእዛው ዕለት ወደ አርባ ሶስት አካባቢ የሞተ ተነሷል። እዛው ዕለት እዛው ውጭ አለ፣ እዛ በላይ አለ ግን የተለዩት አርባ ሶስት የእዛው ዕለት ነው የቀበረ። ቁጥሩን አላወቅም። መለየት ይከብደናል። አሁን ከቆሰሉት በኋላ እንኳ ወደ ስምንት ነው ዘጠኝ ሙቷል። የሚታከምበት ቦታ ስለሌለ ማለት ነው። እንግዲህ ዘመድ ዘመዱ ነው እያያዙ በወገን እየወሰድ በባህል መድኃኒት ናምን ትለ እንደሆን ነው እ ቆስሉም ራሱ መጥፎ ነው። ሚድኑም አይመስለንም። በበነገተው ብዙ ነው የሞተ የአምሳ ስምንት ምዛም ይደርሳል እንጂ ስካሁን አምሳ በላይማ እኛ እያለንም ሁመል አርባ ሶስት ወዲያው ቀብረናል። ማርያም ቤተክርስቲያን ነው የተቀበሉት ወዝ የሚለዩት የሚለዩትን ሰው የራስ የራሱ እንዲያዘ ደ የተፈጸመው እንትን በጣም አስከፊ አሳዛኝ። አሁን በዚህም ሰዓት ጀመር ከተማ ውስጥ ፈልሷል። አንድም ህዝብ የለም ከተማ ውስጥ ማሪ፣ አንድም ሰው የለም። ሁለተኛው አስተያየት ሰጭም በተመሳሳይ በገበያ፣ በትምህርት ቤት እና በጤና ጣቢያ ላይ ሶስት የድሮን ጥቃቶች መፈጸማቸውን ገልጧል። ጥቃቱ ሲፈጸም በትምህርት ቤቱ አካባቢ ነበርኩኝ ያለው ይኸው ሁለተኛው አስተያየት ሰጪ፣ የጤና ጣቢያውም ትምህርት ቤቱ አጠገብ እንደሆነና በመካከላቸው ያለች አንዲት ቀጭም መንገድ እንደምትለያቸው ተናግሯል። የመጀመሪያው ጊዜ መጣች፣ ተመለሰች፣ በኋላ ዙሪያ መታች። ያን ማስታወስ እንጂ እዛ በኋላ የተደረገው ነገር ማስታወስ አልችልም። ትምህርት ቤት ላይ ነው በቃ በጣም ብዙ ሰው የሞተ ትምህርት ቤት ላይ ነው። ብዙ ያንን አስክሬኖችን ሳነሳ ቆይቻለሁ። የተወሰኑ ልጆች ነን በጋሬ ነው ወደ ቀብር ሥነ ሥርዓት ሲደረግ በጋሬ ነው ያሉ ማለት ቤተክርስቲያን የተቀበሩ የገዜ ላይ ደግሞ ብዙ ቦታዎች ላይ ነው። በተለይ በእለቱ ቀኑን ሙሉ አስከሬን ስንሰበስብ ውለናል የሚለው አስተያየት ሰጪ መጀመሪያ አርባ ሶስት አስከሬኖች መቅበራቸውን ከዚያ በኋላ ደግሞ ሌሎች አምስት አስከሬኖች በአንድ የእርሻ ማሳ ውስጥ ማግኘታቸውን ይናገራል። ሰዎች የቤተሰብ አባላቸውን አስከሬኖች እየወሰዱ ሌላ ቦታ ሲቀብሩ ስለነበረም የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል አብራርቷል። አንድ የጤና ጣቢያ ባልደረባ የሆኑ አስተያየት ሰጪም በበኩላቸው በዕለቱ የታዘቡትን ሁኔታ እንዲህ ይገልጻሉ። የመጀመሪያ መነሻው የሆነ ድምፅ ነው የተሰማን። የመጀመሪያ የወደቀው የሚሉት ከኳስ ሜዳው ላይ ነው የሚሉት። ከዛ በኋላ ገበያ ይጦታል። አሁንም የሆነ ድምፅ ተሰማንና በተወሰነ ደቂቃ

በዕለቱ ተፈጸመ የተባለው ጥቃት የድሮን ስለመሆኑ በምን ለየህ? በሚል የአሜሪካ ድምፅ የጠየቀው አንድ አስተያየት ሰጪም እንዲህ ሲል ያብራራል። የተላከልን ድሮን ድምፋ የሚል ድምጽ ነው የሚሰማ እና ብልጭ የሚል የሆነ ብልጭ ታደረገ ያሰማች። ከዛ አስከሬኑ ራሱ አልተገኘም። አሁን ሌላ መሳሪያ የመታቸው ሰዎች አሉ እኛ ላይ ማለት ነው። ለምሳሌ ሞርተር የመታቸው አሉ። እነዚህ ሞርተር የመታቸው ቀላል ነው። አይተነዋል ማለት ነው። ሄሊኮፕተሩን እናውቀዋለን ልጅ ሆነንም ሲመጣ ስለነበር ስለምናውቀው ሚጉም እናውቀዋለን። ድምፁም በአካልም ስለሚታይ ማለት ነው እኮ ለእይታ ራሱ ፊልድ ማየታችን በቃ ድምጯን ነው እንጂ አትታይሽም። ራሱ እዛ ጥቃት ስትፈጽምብሽ ነው ምታያል። እና መጣ መቆየታችን ወዲያው መጥለውም ቶታ። የጤና ተቋሙ ባልደረባ ደግሞ በእለቱ ተፈጸመ ባለው ጥቃት የተመዘገበውን የሟቾችና የቁስለኞች ብዛት ተናግረዋል። ከዱር ቤቴ ሰባት ኪሎ ሜትር ይመስለኛል። ሁለት አምቡላንስ ቁስለኛ ላክና ወረ ዱር ቤቴ ወስልቀል ላሊበላ ላይ መከላከያ መጽ ቁማለካ። ከዛ አምቡላንስ ላይ ሲተኩስባቸው አምቡላንሶች ተመለሱ። የተረፈ ሰው የለም ሞቱ። ጠቅላላ ከመረጃ ላይ ፕሪስክራብ ያደረግነው ወስደኛ ወረስ ስልሳ አራት ሰዎች ናቸው፣ ተጎጆ የነበሩ አሁን ግን በድንጋጤ በምናምን ለካ እየተቆሰሉ ምናምን በያ በገጠሩም እየወደ ወደቁ አሉ። ከእኛ ጋር በጣም ወረፋ ስለነበረ እንደነገሩ እኛም ደንቀት ስለነበረ ከሚሞቱ እያሉ ወረ ገጠር እየተሳደዱ አሉ ለካ እና ወረ መቶ አካባቢ የደረሰ ይመስለኛል አጠቃላይ ጉዳት ደንበሳቸው ወረ አምስት አፖርሽን እንኳን የማሽ ቁጥር አርባ ስድስት ላይ ነው ያለ አሁን ከጄ የደረሰ አርባ ስድስት ነው ያለ። ወደ አርባ ስድስት ሞት ላይ ደርሰናል። አሁን ሌላ አስተያየት ሰጪ በበኩሉ የተገደሉ ሰዎች ሁኔታ አሁንም በአእምሮዬ ይመላለሳል ይላል። ሁኔታውን መቼም ቢሆን አልረሳውም ሲልም ያሳደረበትን ስሜት ይገልጻል። እንዲህ ምናልባት አሁን ራሱ ውስጥ የጥሩ ያለ እስካሁን ድረስ ገና በአእምሮዬም አልተመለሱ። መቼም ሰውን ያህል እንደዛ ሆኑ ከሰውነት ወደ ሰው ያለመሆን መስሎ ሲታይ በጣም ከባድ። ነፍሰ ጡሮች ያለ ጊዜያቸው ሳይገላገሉ ስድስት እናቶች የሞቱት ከአንድ ቤት አራት ሰው ይሞታል። የአንድ እናት አባት ልጅ አራት ማለት አራት የሞቷል። በአጠቃላይ አስራ ሶስቱ እና ዘንበለኝ የሚሆኑ ስልጣናት ናቸው። በጣም ከባድ አሁን ስለት መከላከያ ያመጣ እንዲያሉ ያንደመጣ ብሎ አንድም ሰው አንድም ሰው ራሱ አላገኝ ተያያዘው ከተማ

በከተማይቱ የሄሊኮፕተር ጥቃት ተፈጽሞ አንዲት ልጅ መገደሏን ተናግረዋል። ከዚያን ቀን አንስቶም የከተማዋ ነዋሪዎች ሌላ ከዚህም የከፋ ጥቃት ሊከተል ይችላል የሚል ስጋት ውስጥ መቆየታቸውን ተናግረዋል። አራተኛው አስተያየት ሰጪ በበኩሉ በጥቃቱ የተጎዱ ሰዎች ብዛት ከዚህም ሊጨምር እንደሚችል ስጋቱን ገልጧል። ሽለ በቀሎ የሚባሉ አንድ ገበር ያለ እዛው ውስጥ ያልታያለ ገና ሰው ሁሉም ሰው ወደ ቤት ስላልገባ ምንም ሰው የሌለ ስለሆነ ትንሽ ሰዎች ነው ያለንን። እዛ ለመግባት ደግሞ መቼም አስከሬንን ያህል ወድቆ ሲገኝ ተብሎ ዝም ብሎ ያለ ሰው አለ ገና ያልታየ ማለት ነው። ስትመጣ እንሮጣለን። አሁን ልጥልብ ልብና አሁን ልጥልብ ነው ሰው ስታድ ደግሞ ማንሳት እንገባለን። ስትመጣ እንሮጣለን። እንደዛ እየሆነበት ሰቀቃ ነው ማለት ነው። የጤና ጣቢያው ባልደረባ በበኩላቸው ተፈጸመ የተባለውን የድሮን ጥቃት ተከትሎ በማግስቱ ቁጥራቸው ወደ አንድ ሺህ የሚገመት የመንግስት የጸጥታ ኃይሎች ወደ ከተማይቱ መግባታቸውንና በሺዎች የሚቆጠሩ ነዋሪዎችም ይህን ተከትሎ ከተማይቱን ለቀው በመውጣት በየጫካው እየኖሩ መሆናቸውን አመልክተዋል። የተወሰኑት ደግሞ በገጠር አካባቢዎች ከሚኖሩ ቤተሰቦቻቸው ዘንድ መሄዳቸውን ተናግረዋል። ከተማ ውስጥ ፈልሷል። አንድም ህዝብ የለም። ከተማ ውስጥ ነዋሪ አንድም ሰው የለም። በየጫካው ነው የሚኖረው። ሀዘኗል በቃ ብሎ ደግሞ በማግስቱ መከላከያ ላከብን ሰራዊት ከአንድ ሺህ ያላነሰ መከላከያ ሰራዊት መጣ መጦ ቤቱን እየፈነቀለ እያቃጠለ አሁንም ያገኙትን ህጻናት ላይ እየደበደቡ የአሜሪካ ድምጽ የፌዴራልና የመንግስት እስራ ኃላፊዎችን በሰሜን ጎጃም ተፈጸመ በተባለው የድሮን ጥቃት ዙሪያ አስተያየት እንዲሰጡ ጠይቋል። ስለ ጉዳዩ የተጠየቁት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ጥቃቱ ስለመፈጸሙ የማውቀው ነገር የለም መረጃው አልደረሰኝም ሲሉ መልሰዋል። ቢሮቸው ጉዳዩን እንደሚያጣራም በስልክ ገልጸውልናል። አቶ ደሳለኝ በጉዳዩ ላይ ዛሬ አስተያየት እንደሚሰጡ በትላንትና ዕለት ያመለከቱ ቢሆንም የእጅ ስልካቸው ባለመነሳቱ ግን ምላሻቸውን ለማካተት ያደረግነው ጥረት ሳይሳካ ቀርቷል። የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው ስለ ጉዳዩ አስተያየት እንዲሰጡ በስልክና በአጭር የጽሑፍ መልእክት ተጠይቀው ነበር። ይሁን እንጂ እስካሁን ምላሽ አልሰጡም። በአማራ ክልል የሰሜን ጎጃም ዞን አስተዳደር ቃል አቀባይ አቶ ቴዎድሮስ መስፍንም እንደዚሁ እረፍት ላይ ስለሆንኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ቢሰጡም የዞኑን ኃላፊዎች አድራሻ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። የመንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በስልክና በአጭር የጽሑፍ መልእክት አስተያየት እንዲሰጡ ቢጠየቁም እርሳቸውም እስካሁን የሰጡት ምላሽ የለም። በደቡብ አቸፈር ተጎድተዋል የተባሉት ሰዎች የሕክምና እርዳታ ተደርጎላቸው እንደሆነ የተጠየቀው የኢትዮጵያ ቀይ መስቀል ማኅበር በበኩሉ በግንኙነት እክል ምክንያት በአካባቢው ካሉ ሰራተኞቻችን ጋር መገናኘት ስላልቻለን ስለዚህ ጉዳይ የምናውቀው ነገር የለም ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ክልላዊ ዲሬክተር ዶክተር አለሙ ምህረቱ በአሜሪካ ድምፅ ባጋሩት አጭር የጽሑፍ መልእክት በደቡብ አቸፈር ዝብስት ከተማ ላይ ተፈጸመ ስለተባለው የድሮን ጥቃትና ሌሎች መሰል ጥቃቶች እያጣራን ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለባቸው ብርሃኑም እንዲሁ በአጭር የጽሑፍ መልእክት በሰጡት አስተያየት ተፈጸመ ስለተባለው የድሮን ጥቃት ሰምተናል። ሆኖም ጉዳዩን በተመለከተ ምርመራ ለማካሄድ መረጃ እያሰባሰብን በመሆኑ በአሁኑ ወቅት ለመገናኛ ብዙኃን የምናጋራው መረጃ የለም ብለዋል። ምርመራው ሲጠናቀቅ ግን የደረሱበትን ለመገናኛ ብዙኃን ይፋ እንደሚያደርጉ አመልክተዋል።